ሰላም ካሳውን ሰቦቀነኝ እንደምን አርፍዳችኋል። የኤስ ቢ ኤስ አማርኛ መስከረም አሳራት አጫጭር ዜናዎችን ነው። የአውስትሬልያ ብሔራዊ ባንክ የወለድ መጠን ባለበት እንዲረጋ ወሰነ። በውሳኔው መሠረት የወለድ መጠን እስከ ኖቬምበር አምስት የብሔራዊ ባንኩ የክለሳ ጊዜ ባለበት አራት ነጥብ ሶስት አምስት ፐርሰንት ላይ ረግቶ የሚቆይ ይሆናል። የወለድ መጠኑ አራት ነጥብ አምስት ደርሶ ያለው ካለፈው ዓመት ወርሃ ኖቬምበር አንስቶ ነው። ይሁንና የብሔራዊ ባንኩ በመግለጫው እንዳስታወቀው የዋጋ ግሽበትን ባለበት እንዲቀጥል ወይም ዝቅ እንዲል ግድ የሚሉ ሁኔታዎች ከተከሰቱ ክስተቱን ተከትሎ ከውሳኔ ላይ ለመድረስ የማያመነታ መሆኑን አስታውቋለን። ብሔራዊ ባንኩ የወለድ መጠን ውሳኔዎቹን የዋጋ ግሽበትን በሁለትና ሶስት ፐርሰንት የኢላማ ቀጠናው የምጣኔ ሀብት መቆጣጠሪያው አድርጎ ይጠቀመበት ይገኛል። በአሁኑ ወቅት የአውስትሬሊያ የዋጋ ግሽበት የሚገኘው ሶስት ነጥብ ዘጠኝ ፐርሰንት ላይ ነው። ይህ በእንዲህ እንዳለም በጅሮንድ ጂም ቻልመርስ ብሔራዊ ባንኩ በደረሰበት ውሳኔ ቅሬታ የሌላቸው መሆኑን ገልጠዋል። የተቃዋሚ ቡድኑ ቃል አቀባይ አንገስ ቴይለር በበኩላቸው የብሔራዊ ባንኩ የወለድ መጠንን በመቀነስ ፈንታ ባለበት እንዲቆይ መወሰን የመንግሥት ስትራቴጂ ክሽፈትን የሚያመላክት ነው ሲሉ ተችተዋል። ጠቅላይ ሚኒስትር አንቶኒ አልቤኒዚ ሊባኖስ የሚገኙ አውስትራሊያውያን መውጣት እየቻሉ ባለበት በአሁኑ ወቅት ፈጥነው ወደ አውስትራሊያ እንዲመለሱ አሳሰቡ። መንግሥት በሂዝቦላህና እስራኤል መካከል የተቀሰቀሰው ግጭት መባባስ በእጅጉ ያሳሰበው መሆኑን አመላክቷል። በሊባኖስ የጤና ሚኒስቴር መግለጫ መሠረት እስራኤል በሰነዘረችው የሚሳኤል ጥቃቶች አምስት መቶ ያህል ሊባኖሳውያን ሲገደሉ ከ1600 በላይ ቆስለዋል። የፌዴራል ተቃዋሚ ቡድን ፒተር ዳተን የቅንጅቱ የኒክሌር ኃይል ዕቅድ ወጪው ቢያሻቅበም ከመንግሥት የኃይል ዕቅድ እንደሚረክስ ተናገሩ። አቶ ዳተን ትናንት ሰኞ መስከረም 13 ሴፕቴምበር 23 ባደረጉ ንግግር እቅዳቸው ምን ያህል ወጪን እንደሚጠይቅ ገና ይፋ አላደረጉም። መንግሥትን ጨምሮ በተለያዩ ወገኖች የተቃዋሚ ቡድኑ የኒኩሌር ኃይል ዕቅድ ወጪውን ይፋ ባለማድረጉ ብርቱ ትችት እየተሰነዘረበት ይገኛል። በአውስትሬሊያ የፍልስጤም አምባሳደር የእስራኤል ጋዛ ሥርዓትን አስመልክቶ የኒውዚላንድን አዲስ አቋም በመልካም ጎኑ እንደሚቀበሉና ኒውዚላንድ እንደ አውስትሬሊያ በአፍቃሪ እስራኤል ቡድኖች ጫናን እንዳልተቀበለች ገልጠዋል። የኒውዚላንድ ውጭ ጉዳይ ሚኒስትር ዊንስተን ፒተርስና ጠቅላይ ሚኒስትር ክሪስ ላክስን ለመጀመሪያ ጊዜ እስራኤል በጋዛ ጦርነት አለቅጥ አይላለች ሲሉ የቀጥታ ትችት ሰንዝረዋል። የውጭ ጉዳይ ሚኒስትር ፒተርስ እስራኤል ራስን በመከላከል ስም አያሌ ንጹሐን ሰዎችን ለሰለባነት ዳርጋለች ብለዋል። የውጭ ጉዳይ ሚኒስትሩ ዛሬ ማምሻውን ኒውዮርክ ላይ ከፊልስጤም ጠቅላይ ሚኒስትር ማህሙድ ሙስጠፋ ጋር ተገናኝተው እንደሚነጋገሩ ይጠበቃል። ይህንኑ አስመልክተውም በአውስትራሊያና ኒውዚላንድ የፍልስጤም አምባሳደር ኢዛት አብዱላህ ሓዲ የኒውዚላንድ የውጭ ጉዳይ ሚኒስትርና ጠቅላይ ሚኒስትር ለዓለም አቀፍ ሕግ ያላቸውንቸውን ድጋፍና ወናማ መሆናቸውን አሳይተዋል ሲሉ በውዳሴ ተናግረዋል። የአውስትሬሊያ የሴቶች ብሔራዊ እግር ኳስ ቡድን ማቲልዳስ ኩዊንስላንድ ውስጥ ከብራዚል ጋር ሁለት ግጥሚያዎች ሊያደርግ ነው። ሁለቱ የወዳጅነት ግጥሚያዎች የሚካሄዱት ኖቬምበር 28 ብሪስቤን ውስጥ እንዲሁም ዲሴምበር አንድ ጎልድ ኮስት ላይ ይሆናል። ተጨማሪ ፖድካስቶችን ለማድመጥ ኤስቤስ አምሐሪክን ይከተሉ ወይም ኤስቤስ ዶት ኮም ዶት ኤዩ አምሐሪክ ድረገጽን ይጎብኙ።